ኢትዮጵያ ለገጠማት የምግብ እጥረት ማሟያ የሚውል የዘጠና ሰባት ሚሊዮን ዶላር ተጨማሪ እርዳታ ዩናይትድ ስቴትስ እንደምትሰጥ አስታወቀች። የሀገራቸውን አዲስ እርዳታ ያስታወቁት የዓለም አቀፍ ልማት ኤጀንሲዋ አስተዳዳሪ ጌል ስሚዝ ናቸው። እስክንድር ተጨማሪ አለው። ዛሬ በዩናይትድ ስቴትስ ይፋ የተደረገው የዘጠና ሰባት ሚሊዮን ዶላር ተጨማሪ ድጋፍ በድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው አስር ነጥብ ሁለት ሚሊዮን ኢትዮጵያውያን የሚሆን ነው። ይህንን ይፋ ያደረጉት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ጌል ስሚስ በድርቁ የተጎዱትን ለመደገፍ አስቸኳይ እንቅስቃሴ መደረግ እንዳለበት ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረ ውይይት ዛሬ በአዲስ አበባ ተካሂዷል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ጭምር በተገኙበት በዚሁ ውይይት ላይ የተሳተፉት ጌል ስሚስ በሁለት መንገድ ድጋፍ ማድረግ እንደሚቻል ለጋዜጠኞች ተናግረዋል። Those two ways are the emergency assistance that is needed now. ሁለቱ መንገዶች በሀገሪቱ እጅግ ተጋላጭ ለሆኑና መጠባበቂያ ለሌላቸው ዜጎች አሁን የሚያስፈልገው የአስቸኳይ ጊዜ የምግብ እርዳታና በሚቀጥለው የምርት ወቅት ጥገኛ ሆነው እንዳይቀጥሉ የሚያረጋግጠው የዘር አቅርቦት ናቸው። ከጊዜ ጋር እሽቅድድም ላይ ነን ነው ያሉት። ዛሬ ይፋ የተደረገው የ97 ሚሊዮን ዶላር ድጋፍ እንደ አውሮፓውያን አቆጣጠር ከጥቅምት 2014 ጀምሮ ከዩናይትድ ስቴትስ የመጣውን ድጋፍ 532 ሚሊዮን ዶላር እንደሚያደርሰው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን ጌል ስሚት የዩናይትድ ስቴትስን ቡድን መርተው ዛሬ በተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ላይ ተገኝተዋል።